የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ አንድ 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅት መደመጥ ጀመረ። የሰሜን ተራሮች ብሔራዊ ፓርክ በድጋሚ የእሳት ቃጠሎ ደረሰበት። ቦታው ፈርታይል ስል ስለሆነ ወደ መሬት ውስጥ ሲገባ ና እሳቱ ሙቀት ሲያገኝ እና ንፋስ ሲያገኝ የሚፈችና የሚነሳ ነው። ስለዚህ በሰሜን ብሔራዊ ፓርክ የማህበረሰብና ቱሪዝም ኃላፊ የሆኑት አቶ ታደሰ ግዘው ናቸው። በሙሉ ዘገባ እንመለስበታል። ኢትዮጵያ ከቻይና የወሰደችውን እዳ መክፈል የማትችልበት አቅም ላይ ደርሳለችን? ኢትዮጵያ ወዝዳ ለመክፈል የሚያስችል በዓለም አቀፍ ደረጃ ላይ የሚቀመጡ ስታንዳርዶች አሉ። ስለዚህ ከዛ ስታንዳርድ አኳያ ወይም ትሬሾልድ የሚባል ነገር አለ ና ከጂዲፒ ጋር አያይዘን ስንመለከት ኢትዮጵያ መጥፎ ሁኔታ ላይ አይደለችም። በቻይና የኢትዮጵያ አምባሳደር ተሾመ ቱጋ ናቸው። በዘገባ ይዘናቸው እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማ ና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ይቀደም። የሲዳማ የክልልነት ጥያቄን የሚደግፍ ትዕይንተ ህዝብ በሐዋሳ ከተማ ዛሬ ተደርጓል። በሺዎች የሚቆጠሩ ሴቶች ብቻ በተሳተፉበት ትዕይንተ ህዝብ ላይ ብሔረሰቡ ከነበረበት የደቡብ ህዝቦችና ብሔረሰቦች ክልል ተነጥሎ በአፋጣኝ ክልልነት እውቅና እንዲሰጠው የሚጠይቁ መፈክሮችና መልእክቶች ተሰምተውበታል። ሲዳማ አስረኛ ክልል ሆኖ እውቅና ሲያገኝ በስራ ላይ ይውላል ተብሎ የተነገረለትን ቀይ፣ ነጭና ሰማያዊ ቀለም ፊታቸው ላይ የተቀቡ ወጣቶች ህገ መንግሥታዊ መሆኑን የጠቀሱት ጥያቄ መልስ እንዲያገኝ ሲጠይቁ አርፍደዋል። የሲዳማ ዞን ምክር ቤት ሐምሌ 11 2010 ዓ ም ባደረገው ስብሰባ ዞኑ ክልል እንዲሆን ለመጠየቅ በሙሉ ድምፅ መስማማቱ ይታወሳል። እሱን ተከትሎ የካቲት 14 2011 ወንዶች ብቻ የተሳተፉበት ትዕይንተ ሰልፍ በሐዋሳ ከተማ ተካሂደዋል። በዛሬው ትዕይንተ ህዝብ ላይ የተገኙት የደቡብ ብሔር ብሔረሰቦችና ህዝቦች ክልል ፕሬዚዳንት አቶ ሚሊዮን ማቴዎስና የሐዋሳ ከተማ ከንቲባ አቶ ስኳሬ ሾዶ ጥያቄው ህገ መንግስታዊ ነው፣ ተግባራዊ እንዲሆን ጥረት እናደርጋለን ሲሉ መደመጣቸው ተሰምተዋል። የሊቢያ ተቀናቃኝ ኃይሎች ዋና ከተማዋ ትሪፖሊ ለመቆጣጠር እየተፋለሙ ባለበት በአሁኑ ሰዓት ባለስልጣናት በከተማዋ ብቸኛውን በስራ ላይ ያለ የአውሮፕላን ማረፊያ ዘግተውታል። ከትሪፖሊ በስተ ምስራቅ የሚገኘው የሜቲጋ አውሮፕላን ጣቢያ የተዘጋው ከደረሰበት የአየር ጥቃት በኋላ መሆኑም ታውቋል። ባለስልጣናት እንደተናገሩት የአየር ጥቃቱ በሰው ህይወት ላይ ያደረሰው ጉዳት የለም። የጥቃቱ ኃላፊ የወሰደው ወገንም የለም ተብሏል። ለጥቃቱ ኃላፊነት የወሰደ ወገንም የለም ተብሏል። ለወታደራዊ አዛዡ ጀኔራል ከሊፋ ሀፍታር ታማኝ የሆኑት ኃይሎች ዋና ከተማዋን ለመያዝ መዋጋታቸውን ቀጥለዋል። በተባበሩት መንግስታት ድርጅት የሚደገፉት የሊቢያ ጠቅላይ ሚኒስትር ፎይዝ ሳራጅ ጄኔራል ሀፍተር አድራጎት የመፈንቅለ መንግስት ሙከራ ነው ማለታቸውም ተጠቅሷል። በአሜሪካ የኢትዮጵያ አዲስ አምባሳደር ተደርገው የተሾሙት ፍጹም አረጋ የሹመት ደብዳቤያቸውን ለአሜሪካው ፕሬዚዳንት ዶናልድ ትራምፕ አቅርበዋል። አምባሳደሩ ይህንን አስመልክተው በማህበራዊ ገጻቸው ላይ እንዳተሙት ሁለቱ ሀገራት በተለይም በምጣኔ ሀብታዊ እድገትና በቀጠናዊ ሰላም ላይ ያላቸው ትብብር እንዲጸና ሳይታክቱ ለመስራት ቃል ገብተዋል። የፕሬዚዳንት ቴዎዶር ሪዘርቬልት ልዩ መልክተኛ የሆኑት ሮበርት ፒ ስኪነር በአጼ ቴዎድሮስ በአጼ ምኒልክ ዘመን ኢትዮጵያን ከረገጡ ጀምሮ የቀጠለው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ዘንድሮ መቶ አስራ ስድስተኛ ዓመቱን ደፍኗል። አምባሳደር ፍጹም አረጋ ኢትዮጵያን ወክለው ወደ አሜሪካ ከተላኩት መካከል በታሪክ አስራ አምስተኛው አምባሳደር ናቸው። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ስ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አሁን የምናልፈው ወደ ቀዳሚው አጠር ያለ ዘጋባችን ነው። በትላንትናው ዕለት ስናስደምጣችሁ ከነበረው በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ አካባቢ ከተከሰተው ሁኔታ ጋር የተፈጠረውን የተመለከተ ይሆናል ከተለያየ አካባቢ ያጠናቀርነውን ዘገባ እንደሚከተለው እናቀርባለን። በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ ዞኖች የተለያዩ ከተሞች ጥቃት በፈጸሙ ታጣቂ ኃይሎች ላይ መንግሥት ጠንካራ እርምጃ እንደሚወስድ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ ፕሬስ ኃላፊ አቶ ንጉሱ ጥላሁን ከመጋቢት 24 2011 ዓ.ም ጀምሮ ከሚሴ ላይ የተጫረውን እና ወደ አጣዬ ካራቆሬ ማጀቴና ወደ ሌሎችም አካባቢዎች ተዛ ተሰምቶ የነበረውን ግጭት በተመለከተ ለሀገር ውስጥ መገናኛ በሰጡት መግለጫ አካባቢውን ለማረጋጋትና ነዋሪዎቹን ለመታደግ ተመጣጣኝ ሕጋዊ እርምጃ እንዲወስዱ ለፌዴራልና የክልል ጸጥታ አካላት ትዕዛዝ መተላለፉን አረጋግጠዋል። በተወሰዱት እርምጃዎች ምክንያት ከየትናንት በስቲያው ቅዳሜ ከፍተኛ ችግር ተስተውሎባቸው የነበሩት ከሚሴ፣ አጣዬና ማጀቴ መረጋጋት እንደታየባቸው አቶ ንጉሱ ገልጸዋል። በአካባቢው በተከሰተው ግጭትና በተፈጸመው ጥቃት ከፍተኛ ጉዳት መድረሱን፣ ሕይወት መጥፋቱን፣ በሰዎች ላይ የአካል ጉዳት መድረሱንና ንብረት መውደሙን የክልሎቹ መንግስታት የመከላከያ ሚኒስቴርና የጠቅላይ ሚኒስትር ጽህፈት ቤት ቢያረጋግጡም እስካሁን የደረሰውን አጠቃላይ ጉዳት በተመለከተ ተጣርቶ ይቀርባል ከሚል ውጪ በይፋ የተገለጸ ነገር የለም። ግጭቱ በጦር መሳሪያ እና በከፍተኛ ተኩስ የታጀበ እንደነበር ሁሉም ወገን ቢያረጋግጥም ማን እንደጀመረው የታወቀ ነገር የለም። የመጀመሪያ ግጭት በተጫረበት በወሎ የኦሮሞ ብሔረሰብ ዞን አስተዳዳሪ ለአሜሪካ ድምፅ ሲናገሩ የአማራ ብሔራዊ ንቅናቄ አብን መጋቢት 27 2011 ዓ.ም ከሚሴ ላይ ስብሰባ ለማካሄድ ጠይቆ እንደነበረ ገልጸው፣ ነገር ግን በአካባቢው ያለውን የወቅቱ ሁኔታ ታሳቢ በማድረግ አስተዳደሩ ፈቃድ መንፈጉን አመልክተዋል። ይህንንም ተከትሎ በተፈጠረ አለመግባባት የአማራ ክልል ፖሊስ ተኩስ መክፈቱን ተናግረዋል። በሌላ በኩል የአማራ ክልል ሰላም ደህንነት ቢሮ ምክትል ኃላፊ አቶ ገደቢ ኃይሉ በሰጡት ቃል ከነፍስ ወከፍ ትጥቅ ከፍ ባለ ሁኔታ በሚገባ የተደራጀና የጦር መሳሪያ የታጠቀ የኦሮሞ ነጻነት ግንባር ኦነግ ሰራዊት ተኩስ ከፍቶ ከፍተኛ ጥቃት ፈጽመዋል ብለዋል። በሌላ በኩል ግን ኦነግ በሰጠው ምላሽ እንዲህ አይነት ክሶች ህዝብን ከህዝብ ለማጋጨት የሚሰሩ እንጂ የኦሮሞ ነጻነት ግንባር ምንም አይነት የታጠቀ ኃይል በዚህ አካባቢ የለውም ሲሉ የግንባሩ የህዝብ ግንኙነት ኃላፊ አቶ ቶሌራ አዳባ ተናግረዋል። ይህን ግጭት በማነሳሳት እጁ አለበት በሚል ክስ የቀረበበት የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚና የጥናትና ስትራቴጂክ ክፍል ኃላፊ አቶ ኢየሱስ ኢብራሂም ፓርቲያችን በዚህ ግጭት እጁ የለበትም። እኛ የራሳችን ሰንደቅ አላማም ሆነ የጦር መሳሪያ የሌለን ሰላማዊ ፓርቲ ነን ብለዋል። ከዚህ ይልቅ አካባቢው ላይ ስጋት መኖሩን በማየት ለአማራ ክልል ጥቆማ መስጠታቸውንና ጥቆማውን ተከትሎ አስቀድሞ ምንም አይነት መከላከል ባለመደረጉ ባለመደረጉ ክልሉን ወቅሰዋል። በሌላ በኩል በትላንትናው ምሽት በአሜሪካ ድምጽ የተጠየቁት የሀገሪቱ የጦር ኃይሎች ምክትል ኤታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ግጭቱ የተከሰተው በህዝቦች መካከል አይደለም፣ የተጋጩትና የተታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው ብለዋል። አርብቶ አደር ይበዛበታል ባሉት በዚህ አካባቢ አብዛኛው ሰው ባለመሳሪያ መሆኑን የጠቆሙት ምክትል ኤታማዦር ሹሙ ኦነግ በአካባቢው የታጠቀ ኃይል የለውም፣ ነገር ግን እዛ አካባቢ ህዋስ የላቸውም ወይም እነሱን የሚደግፍ የለም ብሎ መናገር አይቻልም ሲሉ አክለዋል። መንግስት የመከላከያ ሰራዊቱን ወደ አካባቢው ካሰማራ በኋላ ተኩስ መቆሙን የተናገሩት ኮሎኔል ተስፋዬ ግጭቱ እንዴት የት በማን እንደተነሳ የአባባሰው ማን እንደሆነና የደረሰውን ጉዳት ለማወቅ ማጣራት እየተደረገ መሆኑን ተናግረዋል። ኮሎኔል ተስፋዬ ዛሬ መግለጫ እንደሚሰጡ ገልጸውልን የነበረ በመሆኑ ሁኔታውን ለመከታተል የእጃቸው ስልክ ላይ በተደጋጋሚ ብንደውልም ልናገኛቸው አልቻልንም። በተመሳሳይ በዛሬው ላይ መረጃ ለማግኘት ወደ ጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ወደ አቶ ንጉሱ ጥላሁን የእጅ ስልክ ላይ ደውለን ነበር፤ አላገኘናቸውም። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዱን ነው። የሰሜን ተራሮች ብሔራዊ ፓርክ በድጋሚ እሳት ቃጠሎ እንደደረሰበት ተሰምቷል። አስቴር ምስጋናው ተጨማሪ ዘገባ አላት። በሰሜን ብሔራዊ ፓርክ የማህበረሰብና ቱሪዝም ኃላፊ የሆኑት አቶ ታደሰ ይግዛው ዛሬ ለአሜሪካ ድምፅ ሬዲዮ በስልክ እንደገለጹት በፓርኩ ውስጥ ግጭ በሚባል አካባቢ ከትናንት ምሽት ጀምሮ የእሳት ቃጠሎ አደጋ እንደተነሳ ተናግረዋል። እሳቱ ተከስቷል እሱን ለማጥፋት የተዋይሉ ገብቶ ርብርብ እያደረገ ነው ያለ ማታ ትንሽ ነው ብልጭ ብሎ ነበር አሁን ከሰዓት በኋላ ነው ያው ውስጥ ፈልጎ እንደገና የተነሳ ማታ ተነሳ ወዲያውኑ አጠፉት እዛ በኋላ ላይ ያው ቦታው ፈርሳይል ስል ስለሆነ ወደ መሬት ውስጥ ይገባና እሳቱ አምቆቆሶ ሙቀት ሲያገኝ እና ንፋስ ሲያገኝ የሚሰግና የሚነሳ ነው ስለዚህ ቀኑ ላይ ያ ሙቀት ሲያገኝ እና ንፋስ ሲያገኝ የተነሳ ነው። መንስኤው ግን ምንድን ነው? መንስኤውን እንግዲህ ያላወቅንም። ምናልባት መንስኤውን የፖሊስ አካላት ከፌዴራል እስከ ወረዳ ድረስ ተዋቅሮ ምርመራውን እያካሄደ ያለበት ወቅት ነው። ስለዚህ እኛ ይህ ነው ማለት አንችልም። በፖሊስ የተያዘ ስለሆነ ነው። የሰሜን ተራሮች ብሔራዊ ፓርክ ከመጋቢት አስራ ዘጠኝ ቀን ሁለት ሺ አስራ አንድ ዓ.ም ምሽት ጀምሮ ለአንድ ሳምንት ያህል በሳንቃበርና እሜት ጎጎ በሚባል አካባቢ የእሳት ቃጠሎ ደርሶ እንደነበርና በዚህም ከሶስት መቶ በላይ ሄክታር ደን መውደሙ የሚታወስ ነው ብለዋል። እስካሁን የቃጠሎ መንሴ በፖሊስ እየተጣራ እንደሆነም አቶ ታደሰ ጨምረው ገልጸዋል። በቃጠሎ ዙሪያ ዝርዝር መረጃ እንዳገኘው የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሱዳን ለወራት የዘለቀው ጸረ መንግሥት ተቃውሞ ባሳለፍነው ሳምንት ማብቂያ ላይ በሺዎች የተቆጠሩ ሰዎች በወታደራዊ ጦር ሰፈሮች ደጃፍ የመቀመጥ አድማ በመምታታቸው ወደ ከፋ ደረጃ አድገዋል። ሰልፈኞች ፕሬዚዳንቱ ኦማር አልባሽር ስልጣን እንዲለቁ ጥሪ እያቀረቡ ባለበት ወቅት የመንግሥት ጸጥታ ኃይሎች ሰልፈኞቹን ለመበተን ሲሞክሩ ወታደሮች ድንገት ሳይጠበቅ ጣልጋ ገብተው የመንግሥቱን ጸጥታ ኃይሎች ተጋፍጠዋል። በድንገቱ በትንሹ ስድስት ሰዎች የተገደሉ ሲሆን፣ ሰላም ካልሰፈነ ዳግም ጣልቃ እንደሚገባ ጦር ሰራዊቱ አስጠንቅቋል። ከካርቱም የናባ ማህዲን ዘገባ አድርሶናል። ሰለሞን ክፍሌ እንደሚከተለው ያስደምጠናል። በሱዳን የተቃውሞ እንቅስቃሴው ባለፈው ኅዳር ከጀመረ አንስቶ የ23 ዓመት ዕድሜ ያላት ሱሃ ኦሳማና ቤተሰቦቿ በፕሬዝደንት ኦማር አልበሽር መንግሥት ላይ በተካሄዱ የተቃውሞ ሰልፎች ሁሉ ተሳትፈዋል። አሁንም ከመላ ቤተሰቤ ጋር ተቃውሞ ማሰማቴን እቀጥላለሁ ትላለች። ያለው መንግሥት እስኪወርድም ተቃውሞ እያደረግን ካለንበት ቦታ ወደ ቤት አንመለስም ነው ያለችው። ሰልፈኞቹ ካለፈው ኅዳር አጋማሽ አንስቶ ተቃውሞ ማሰማት እንደጀመሩና ብቸኛ ጥያቄያቸውም አሁን ያለው የአልበሽር መንግሥት ሥልጣን እንዲለቅ መሆኑን ያስረዳሉ። ይህ ጥያቄያቸው እስኪመለስ በጽናት እንደሚቆሙና እንደማይደራደሩም ተናግረው አልባሽር እስኪወርዱ ሁሉም በወታደሮቹ ጦር ሰፈር ደጃፍ አድማ መጥተው ከተቀመጡበት እንደማይነሱ አስገንዝበዋል። ለን ፕሬዚደንት በሽር ባለፈው አርብ ማታ ከተቃዋሚዎቹ ጋር ለመነጋገር ጥሪ አቅርበው እንደ ነበር ይታወሳል። በሀገሪቱ ለውጥ ማድረግ ካስፈለገ ብቸኛው አማራጭ ምርጫ ማካሄድ ነው ሲሉ የመንግስቱ ቃል አቀባይ ሐሰን እስማኤል ተናግረዋል። በማግስቱ ቅዳሜ የ1985ቱ የሱዳን መፈንቅለ መንግሥት በታሰበበት ወቅት ግን ተቃውሞ ተባብሷል። የመንግሥቱ የጸጥታ ኃይሎች ተቃዋሚዎቹን ለመበተን ሲሞክሩ ጦር ሠራዊቱ ጣልቃ ገብቶ ከጸጥታ ኃይሎቹ ጋር በመጋፈጥ ግጭት ተፈጥሯል። በጦር ሰፈሩ ዙሪያም ከባድ የተኩስ ድምፅ ተሰምቶአል። የሱዳን የሀገር አስተዳደር ሚኒስትር ትናንት በሰጡት መግለጫም በድንገቱ ቢያንስ ስድስት ሰዎች ተገድለዋል 2500 ተይዘው ታስረዋል ብለዋል። ማታውኑ የመከላከያ ሚኒስቴር መስሪያ ቤቱ ባወጣው መግለጫም ወታደሩ ለቅርብ ጊዜው የተቃውሞ ሰልፍ ምክንያቱን ይረዳል፣ ሀገሪቱ ጭልጥ ወዳለ ቀውስ እንድትገባ ግን አይፈቅድም ብሏል። የሱዳን መሪዎች ለ30 ዓመታት ለዘለቀው የአልበሽር አምባገነናዊ አገዛዝ ፖለቲካዊ ሽግግር ለማድረግ አስተማማኝ እቅድ ካላቀረቡ በሀገሪቱ የከፋ ቀውስ ይፈጠራል ሲሉ ዩናይትድ ስቴትስ ብሪታንያና እና ኖርዌይ አሳስበዋል። ሰለሞንን ላደረሰን ዘገባ እናመሰግናለን። አድማጮች ወደ ተከታዩ ዘገባችንን እንለፍ። ኢትዮጵያ ከቻይና የወሰደችውን ዕዳ መክፈል የማትችልበት አቅም ላይ ደርሳለችን። ከቻይና ብድር በመውሰድ ከአፍሪካ በሁለተኛ ደረጃ ላይ መሆኗ የሚነገርላት ኢትዮጵያ ከሰሞኑ የብድር አከፋፈልን የተመለከተ ውይይት ከአበዳሪዋ ቻይና ጋር መጀመሯ ተሰምቷል። የውይይቱ መጀመር ታገስ ብለው የነበሩ ብድር ተኮር ምጉቶችን ቀስቅሷል። የድርድሩን ይዘት እንዲሁም ኢትዮጵያ ከወሰደችው ብድር ጋር የተያያዙ ጉዳዮችን ለማፍታታት በማሰብ ሀብታሙ ስዩም ከኢትዮጵያ መንግሥት ተወካይ እንዲሁም የምጣኔ ሀብት ባለሙያዎች ጋር ቆይታ አድርጓል። አፍሪቃ በግንባታ ዘመቻዎችና በግንባታ እቅዶች ባተለይ ሆናለች። ኢትዮጵያ፣ ኬንያና ናይጄሪያን የመሰሉ አገራት ግዛቶችን የሚያቆራርጡ የባቡር ሀዲዶች ገንብቷል። ግብፅ አዲስ የንግድ ከተማ፣ አንጎላ ኃይላ መንጭ ግድብ፣ ኮንጎ ልዩ የኢኮኖሚ ቀጠናዎችን ለመገንባት ደፋ ቀና እያሉ ነው። እነዚህ ግንባታዎች የሚሆነውን ብድር የምታቀርበው ደግሞ ቻይና ናት። ቻይና በአጠቃላይ ለአፍሪካ ሀገሮች ዋና አበዳሪ ሆኖ ተገኝተዋል። ተገኝቷል። በአጠቃላይ እነሱ ዴቨሎፕመንት ፈንድ ነው የሚሄዱ። ብዙ ሰዎች እንደ ግራንት ያዩታል። በነጻ የሚሰጥ አይደለም። ወደ ሰላሳ አምስት ቢሊዮን ዶላሩ በብድር መልክ የሚሰጥ ነው። የቀድሞው የቀድሞ የኦክስፋም ኢንተርናሽናል የአፍሪቃ ቻይና ምክክር መርሃ ግብር ኃላፊ የሴንትር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊም ናቸው፣ ጌዲዮን ገሞራ ጃለታ የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪቃ ጥናት ተቋም አፍሪቃዊ ሀገራት ከቻይና የወሰዱትን ብድር በሚያሳየው መዝገብ ላይ ከአንጎላ በመቀጠል ኢትዮጵያ የሁለተኛ ደረጃ ላይ ትገኛለች። መጠኑ ደግሞ ከ13 ቢሊዮን ዶላር በላይ ይልቃል። እንዲህ ያለው ብድር ሀገርና ሕዝብን ለሚጠቅም ስራ እንደዋለ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ያምናሉ። የእኛ ብድር በዋናነት በአብዛኛው በመሰረተ ልማት ነው። ኢትዮጵያ ከፍተኛ የኢኮኖሚ እድገት እንድታመጣ በጣም ትልቅ ሚና የተጫወቱ ናቸው። ስለዚህ በብድሩ ውጤታማ እና ኢኮኖሚው እንዲያድግ ከማድረግ ኤክስፖርታችን እንዲጨምር ከማድረግ አኳያ የራሱ ሚና ነበረው። ቻይና ለኢትዮጵያ ሲሆን ብድር በተመለከተ አንድ ወጥ መግባባት የለም አምባሳደር ተሾ በልማትና እድገት ደጀንነት የቆጠሩትን ብድር የኋላ የኋላ ጦስ የሚያመጣ እዳ መሆኑን የሚያምኑ ጥቂት አይደሉም። እስካሁን ሂደቱን ውጤታማነት ከሚጠራጠሩት መካከል አንዱ የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ፕሮፌሰር አለማየሁ ገዳ ናቸው። ከአቅማችን በላይ ብር አግኝተን ነበር፣ ግን አልተጠቀምንበትም። ለምን አልተጠቀምንበትም ስለኝ ሁለት ሶስት ነገሮች ማንሳት ይችላል። መሰረታዊ ነገር አንደኛው ሌብነት ነው። የመጡት ፕሮጀክቶች በቅርቡ እንዳየነው በሜቴክ በስኳር ፋብሪካ በምናምን ያው ይሰረቃሉ። ሁለተኛ የማስፈጸም አቅም ሳይኖረን እና ትክክለኛ የሆነ የፕሮጀክት ትንተና ሳናደርግ ነው። እነዚህም ብሮችን ብለን የሚቀበል የነበረ ከሰሞኑ የኢትዮጵያና የቻይና መንግስት ብድርን በተመለከተ ምክክር ላይ ስለመሆናቸው የእስያ የዜና አውታሮች ማስነበባቸውን ተከትሎ ታገስ ብለው የነበሩ ሀሳቦችና ጥያቄዎች አንሰራርተዋል። ከሁሉ የቀደመው ጥያቄ የሁለቱ ሀገራት ሰሞነኛ ምክክር ዓላማ ምን ነበር የሚለው ነው። በዋናነት አሁን ንግግር እየተደረገ ያለው ያው ከአዲስ አበባ ጅቡቲ ያለው የባቡር መንገድ የተወሰደ ብድር ነው። እሱ ብድር ኮመርሻል ብድር ስለነበረ ወደ ኮንሴሽናል ብድር ወደሚባለው እንዲቀየር የቀረበ ጥያቄ ነውና፣ በዛ ጥያቄ ዙሪያ ላይ ውይይት እያደረጉ ነው ያሉት። በቅርቡ ክቡር ጠቅላይ ሚኒስትራችን በልትና ሮድ ኢኒሽቲቭ ሁለተኛ የመሪዎች ጉባኤ ከመምጣታቸው በፊት እንድጠናቀቅ ጥረት እያደረግ ያለ ነው። ሀገራት በዚህ ጊዜ ውስጥ የወሰድኩትን ብድር እመልሳለሁ ካሉ በኋላ በመሀል ድርድር ተጀመረ ሲባል የተበዳሪ ሀገርን ወቅታዊ የኢኮኖሚ አቅም መጠየቅ አይቀሬ ነው። ኢትዮጵያ የቻይናን ደጅ የጠናችው ቀድማ የገባችውን ግዴታ ማክበር ተስኗት ይሆን ብለን የጠየቅናቸው አምባሳደር ተሾመቶ ጋን መልስ ወደ ኋላ እንሰማለን። ከዚያ በፊት ግን የኢትዮ ቻይናን ኢኮኖሚያዊ ትስስር በተመለከተ የተለያዩ ጥናታዊ ጽሑፎችን ያቀረቡትን ፕሮፌሰር አለማየሁ ገዳና ሀሳብ እናዳም የመክፈል አቅማት ቀምጧታል ለምን ብምል አሁን የብሔራዊ ባንኩ ባወጣው መግለጫ ራሱ የሁለት ወር ከግማሽ ከውጭ ማስገቢያ ብቻ ነው የዶላር ወይ የውጭ ምንዛሪ ያለን። አማካይ ሲታይ የአፍሪካ ሀገር እንደ አነሰ ሲባል አራት አካባቢ አራት ወር ያህል መኖር አለበት። በዚህ ላይ ከፍለሚለት አንችልም። የምንከፍለው ደግሞ በጣም ብዙ ነው። አይ ቲንክ የአምናው ፊገር ብትወስደው ወደ አንድ ነጥብ ሁለት ቢሊዮን የከፈል ነው በአመት። የብድር ጫናው ከተጨመረ መጥፎ ይሆናል። ያለው አማራጭ ሄዶ ከእነሱ ጋር መደራደር እና ሁለት አይነት ነገር ማለት። በቅጡ ባልተመራ ዕዳ ሰበብ የብድር አጣብቂኝ ውስጥ ከገቡ ሀገራት መካከል በተንታኞች ዘንድ ስሟ ተደጋግሞ የሚነሳው ሲሪላንካ ናት። ሲሪላንካ ብድሯን በተባለበት ጊዜ መመለስ ስላልቻለች ወደ በዋን ቻይና እንድትጠቀምበት አሳልፋ ሰጥታለች። የአፍሪቃ ሁለተኛ ተበዳሪ የሆነችው ኢትዮጵያ ተመሳሳይ እጣ እንዳይገጥማት የሚሰጉ ጥቂት አይደሉም። አምባሳደር ተሾመቶ ጋር ግን ኢትዮጵያ ወደዛ አይነት ነገር ትገባለች የሚል ግምት የለኝም። ይህን የሚልበት በዋናነት ያው ብድራችን እየከፈልን የመጣበት ሁኔታ ነው ያለው። ኢትዮጵያ ንብረት ለብድር ማስያዣ ትሰጣለች የሚል ግምት የለንም። ሀገራት ለልማት ስራቸው ለእቅዳቸው ማስፈጸሚያ በቂ ገንዘብ ስለሌለ ወደ ብድር ይሄዳሉ። ብድሩን ደግሞ ኢትዮጵያ ወዝዳ ለመክፈል የሚያስችል በዓለም አቀፍ ደረጃ ላይ የሚወጡ ታች አሉ። ስለዚህ ከዛ ስታንዳርድ አኳያ ወይንም ትሬሽሆልድ የሚባል ነገር አለና ከጂዲፒ ጋር አያይዘን ስንመለከት ኢትዮጵያ መጥፎ ሁኔታ ላይ አይደለችም። አምባሳደሩ ይህን ይበሉ እንጂ ኢትዮጵያ ላይ ያጥሉትን የብድር አጣብቂኝ ምልክቶች የሚያነሱ የመስኩ ሊቃን መጠንቀቅ አይከፋምን ይመክራሉ። የሴንተር ኦፍ ኤክሰለንስ አለም አቀፍ አማካሪ ተቋም ኃላፊ የምጣኔ ሀብት ጉዳዮች ተመራማሪው ጌዲዮን ገሞራ ጀለታ ኢትዮጵያ ከብድር ምክክሩ ባለፈ የራሷን አቅም ማጎልበት ላይ ብታተኩር አስራፊ እንደሚያደርጋት ይመክራሉ። ምንድን ነው ከውጭ የሚመጣው እርዳታ አስፈላጊ ሆኖ ሳለ ሀገሮች ደግሞ አቅማቸውን መገንባት መቻል አለባቸው። ለምሳሌ ሮዋንዳን ኬዝ ማየት እንችላለን። ሳውት አፍሪካ የታክስ የመሰብሰብ አቅማቸው ከጊዜ ጊዜ እያደገ ነው። ብዙ በብድር ያደጋገር የለም ይላሉ ኢኮኖሚስቶቹ። ሲናገር ፕሮፌሰር አልማየሁ ገዳ በሚጨምሩት የመፍትሄ ሀሳብ ጥንቅራችንን እንቋጭ። ምን መደረግ አለበት ያልከው ከባድ ጥያቄ ነው፣ ግን እኔ እጀስ ማድረግ ነው። ምንድነው ዲፕሎማቶቹ የበለጠ ያቁታል፣ ግን ሶስት አንግል ይዞ መሄድ ነው። አንድ እነሱን የማያዝ የእነሱ ተገዳዳሪ የሆነች ሀይሎችን የማያዝ፣ በሁለቱ ጨረታ መሀል የአንተን ኢንተረስ እያስጠበቅ መሄድ፣ በመሀል ደግሞ የራስን በራስ አቅም የመስራቱ መገንባት አጭር ጊዜ ያለው ስትራቴጂ ይሄ ነው የሚታየው። ለአሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሀብታሙ ጥሩ ቅንብር ነበር ያስደምጠን። እንግዲህ ተከታታይ ዘገባዎችን እንደሚያስደምጠን በዚህ ጉዳይ ላይ ተስፋ እናደርጋለን። ወደ ተከታዩ ዘገባችን እንለፍ። በምስራቅ ሀረርጌ የተለያዩ ወረዳዎች ባለፉት ሁለት ዓመታት ተፈናቅለው የነበሩ አብዛኞቹ ነዋሪዎች ወደ ቀድሞ ቀያቸው እየተለመሆናቸውን የዞኑ ኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም አስታወቁ። በዞኑ ካሉት ከአንድ መቶ ሰባ ስምንት ሺህ በላይ ተፈናቃዮች ሺህ ወደ ቀያቸው ተመልሰዋል ብለዋል። ተፈናቃዮችን ወደ ቀድሞ መኖሪያቸው የሚመለሱ ሂደት በምዕራብ ሀረርጌና በድሬዳዋም እየተሰራ መሆኑን ተናግረዋል። አዲስ ቸኮል ከድሬዳዋ ተከታዩን ዘገባ አድርሶናል። ባለፉት ሁለት ዓመታት በኦሮሚያና ሶማሌ ክልል መካከል ተፈጥሮ በነበር ግጭት ከቀያቸው ተፈናቅለው የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እየተመለሱ እንደሆነ የዞኑ የኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም በተለይ ለቪኦኤ አስታውቀዋል። ከ59 ሺህ በላይ ተፈናቃዮች ወደ ቀድሞ ቀያቸው በመመለስ የባቢሌ ወረዳ ሰፊ ስራ የሰራ ሲሆን ሌሎች ወረዳዎችም የተለያየ መጠን ያላቸው ተፈናቃዮች መመለሳቸውን ወይዘሮ ቦንሲቱ ይናገራሉ። በተለያዩ ግጭቶች ምክንያት የተፈናቀሉ ሰዎች ነበሩ። ዘጠኝ ወረዳዎች ማለት ነው። እነዚህ ሰዎች መልሶ የማስፈር ስራ ካለፉት ሁለት ወራት ጀምሮ በባቢሌ ወረዳ ብቻ ሀምሳ ዘጠኝ ሺ አንድ መቶ ሰባት ሰባት ቤተሰብ ተመልሷል ቁምቢ ላይ የተመለሱ አስራ ሶስት ሺ ሀምሳ ዘጠኝ ሰዎች አሉ መዩ አስራ ሁለት ሺ ሰባት መቶ ሀምሳ ሰባት ሚዳጋ ቶላ ላይ አምስት ሺ አንድ መቶ ሀያ ዘጠኝ ጉርሱም አራት ሺ ስድስት መቶ ሰባ አራት ሜታ ሁለት ሺ አንድ መቶ ዘጠና እና ፈዲስ ሁለት ሺ አንድ መቶ አስራ አምስት ሰዎች ተመልሰዋል። ጭናክሰንና ጃርሶ ወረዳዎች ላይ አሁንም በርከት ያሉ ተፈናቃዮች የሚገኙ ሲሆን በጃርሶ ኦሮሞና ገሪ ሶማሌ ጎሳዎች መካከል እርቅ የተካሄደው በቅርቡ በመሆኑ እዚህ አካባቢ ተፈናቅለው የነበሩት ወደፊት ወደ ቀያቸው የሚመልሱ ይሆናሉ ተብሏል። ከሁለቱ ወረዳዎች ባሻገር ሌሎች ወረዳዎችን በቅርቡ ሊመልሷቸው የተዘጋጁ ሌሎች ተፈናቃዮች መኖራቸውንም ወይዘሮ በንሲቶ አስታውቀዋል። አሁን ወደ ቀድሞ ቀያቸው እየተመልሱ ያሉትን ለማቋቋም በነፍስ ወከፍ የሚያስፈልገው የገንዘብ መጠን አስቀድሞ ኑሯቸውን በሶማሌ ክልል መስርተው የነበሩና ከሶማሌ ክልል ተፈናቅለው በልዩ ልዩ የኦሮሚያ ዞኖች ቤት ተሰርቶላቸው ከአዲስ እየተቋቋሙ ካሉት የተለየ ነው፣ ይላሉ ወይዘሮ በምሽቱ ልዩነቱ ነው የሚሰማው። ለምሳሌ ከዚህ ሱማሌ ተፈናቅለው የነበሩ ዘንቻ ቀረድ የሚሆነውን ኦሮሚያ ውስጥ የነበሩ ሰዎች ያስፈለጋቸው የነበረው ሙሉ ነው። ቤቱም ጣሪያም፣ ግድግዳውም የቤት እቃውም መደበኛ ስራ ስራ መፍጠርም ነው። ወጪ የሚያስፈልግ የነበረው ወደ ስራ የሚጀምሩበትም ራሱ ከመንግስት ነው የሚጠበቅ የነበረው። ቤቱ የለም፣ እቃው የለም። ሙሉ መቋቋሚያ ነበር የሚያስፈልገው ስለመጡ ማለት ነው። አዎ፣ አሁን እዚህ ያለው ግን የሚያስፈልጋቸው ቤቱ ራሱ ቅድም እንደነገርኩት አለ፣ ግርግዳው አለ፣ ጣሪያው ነው። ጣሪያና በር ነው የሌለው። ስለዚህ ለዚህ የሚያስፈልገው ወጪ የቤቱን ጣሪያ የመሸፈኛና በር መቅጠሚያ የቤት ውስጥ ቁሳቁስ፣ መገልገያ ቁሳቁስ ብቻ የሚያስፈልግ ሲሆን ይተዳደሩ የነበሩት በብዛት በእርሻ ስራ ስለሆነ እርሻቸው ባለበት ሁኔታ ነው ያለው። እርሻቸውን የሚያርሱበት የእርሻ መሳሪያ ነው የሚያስፈልጋቸው። ስለዚህ የሚያስፈልገው ካፒታል የተለያየ ይሆናል ማለት ነው። አቅም ያለው ሁሉ የሚችለውን ድጋፍ እንዲያበረክት ጥሪ አቅርበዋል። በምዕራብ ሀረርጌም በመቻራ ወረዳ ተፈናቃዮች ወደ ቀድሞ ቀያቸው መመለስ መጀመራቸውን ከዞኑ ኮሚኒኬሽን ያገኘነው መረጃ ያመለክታል። በተመሳሳይ በድሬዳዋ አስተዳደር ቀደም ብሎ ተከስቶ በነበረው የብሔር ግጭት በድሬዳዋ ከተማ 08ና 09 ቀበሌ እንዲሁም በገጠር ቀበሌዎች በአምስት ካምፖች የነበሩ 7383 ተፈናቃዮች ወደ ቀድሞ ቀያቸው የተመለሱ መሆኑን የአስተዳደሩ የአደጋ ስጋት ስራ አመራር ኤጀንሲ ኃላፊ አቶ ሀርቢቡህ በተሌ ለቪዮ ያስታውቀዋል። በአስተዳደሩ በአሁኑ ሰዓት 5817 ተፈናቃዮች ያሉ ሲሆን ከእነኚህ መካከል ደበሌ ገጠር ቀበሌ የሚገኙትን 1570 ተፈናቃዮችን በቅርቡ ወደ ቀያቸው እንደሚመለሱ፣ ከኦሮሚያ ክልል ተፈናቅሎ የመጡ 4247 የሶማሌ ተፈናቃዮች ደግሞ ወደ ቀድሞ ቀያቸው መመለስ አንፈልግም በማለታቸው በሶማሌ ክልል ቤት ሊገነባላቸው የጨረታ ሂደት መጀመሩን ባለፈው መዘገባችን ይታወሳል። የፌዴራል የአደጋ ስጋት ስራ አመራር ና የሰላም ሚኒስቴር በትናንት ነት በሀገር አቀፍ ደረጃ በአጭር ጊዜ ውስጥ 800 ተፈናቃዮችን ወደ ቀያቸው ለመመለስ ማቀዳቸውን ያደረጉ ሲሆን በአሁኑ ሰዓት በድሬዳ የሚገኙት የሰላም ሚኒስትር ዴታዋ ወይዘሮ አልማዝ መኮንን በዚህ ረገድ በምስራቅ ኢትዮጵያ ያለውን ሁኔታ እየተከታተሉ መሆናቸውን ያገኘነው መረጃ ያመለከታል። ለአሜሪካ ድምጽ አዲስ ቸኮል ነኝ ከድሬዳዋ። አዲስ ቸኮልን ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች፣ የዛሬው ሰዓታችን እዚህ ላይ ስለተጠናቀቀ የጋቢና ቪዮ በሲዩ ተጠናቋል። በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበሩን፣ የስርጭት መሐንዲሱ ፒትም አብሮን ነበር። ጉዟችሁ የሰመረ ይሆን እያልን በጀመር ነው ሞክቤል በመረጠልን ሰንበሬ ሙዚቃ እንሰናበታለን። መልካም ምሽት። ቴዲ አፍሮ ለጥቂት ደቂቃ አብሮች ይቆያል። फोन रायो सगले अमेरिका थी।